ሳይንስና ኅብረተሰብ ሐምሌ 16 ቀን 2008 ዓ ም ዴቪድ አሊ ሶምቦሊ በጀርመኗ የሙኒክ ከተማ ውስጥ ዘጠኝ ሰዎችን ተኩሶ በመግደል በመጨረሻ ራሱን አጠፋ። የሰሞኑ አብይ ዜና ጦር መሳሪያ ዝውውር ጥብቅ በሆነባት ጀርመን የ18 ዓመቱ ጀርመናዊ ኢራናዊ ወጣት ነፍሰ ገዳይ ሽጉጡን ከወዴት አገኘው? ፖሊስ ምርመራውን በየአቅጣጫው እያጣደፈ መሆኑን አስታወቀም። አፍታም ሳይቆይ ዴቪድ ለግድያ የተጠቀመበትን ሽጉጥ የገዛው ሕገወጥ ጦር መሳሪያ ከሚሸጥበት ድብቅ የኢንተርኔት ዓለም ማለትም ዳርክኔት ገበያ መሆኑን ደረስኩበት አለ። ለመሆኑ ዳርክኔት ምንድን ነው? የኢንተርኔት ድብቅ ዓለም መድረክስ? መደበኛው የኢንተርኔት ዓለም ግንኙነት እምብዛም ዙራዙር የሌለው ቀጥተኛ ነው። መሰረታዊ በሆነው የኢንተርኔት የግንኙነት ሂደት አንድ መልእክት ወደ ተቀባዩ ሲላክ ላኪውም፣ ተቀባዩም፣ አስፈላጊ ከሆነም ሶስተኛ ወገን መልእክቱን ሊመለከቱ ይችላሉ። አንዳንድ ጊዜ ግን በተለያዩ ምክንያቶች ላኪና ተቀባይ ሳይተያዩ መልእክቱ ላይም ሶስተኛ ወገን ሳያጮልቅ መልእክታቸውን መላላክ የሚሹበት አጋጣሚ ይኖራል። አጋጣሚው ቀናም መጥፎም ሊሆን ይችላል። የሙኒኩ ገዳይ ጥቃት የፈጸመበትን ሽጉጥ የገዛበት ዳርክኔት የተሰኘው የኢንተርኔት ድብቅ ዓለም የመገበያያ መድረክ ምን እንደሆነ በዘርፉ ጥናት ያከናወነው የብሪታንያው ጋዜጠኛ ጂሚ ባርትሌት ያብራራል። ዳርክኔት ገበያ ማንነት የማይገለጥበት የመገበያያ መድረክ ነው። ቶር የተሰኘውን ድር ዓለም አቀፍ ማሰሻ በመጠቀም ግብይቱን የሚያከናውኑ በሺዎች የሚቆጠሩ ገበያዎች አሉ። በመድረኩ ማንኛውንም ነገር ይገዛሉ፣ ይሸጣሉ። ልክ እንደ አማዞን አሊያም ኢቤይ የኢንተርኔት ገበያዎች አይነት ናቸው። እጅግ ተፎካካሪና በስፋት የሚንቀሳቀሱ የኢንተርኔት ንግድ የሚከናወንባቸው ገበያዎች ናቸው። እነዚህ ገበያዎች በየአመቱ በመቶ ሺህ የሚቆጠሩ አደንዛዥ እጽ ይገበያዩበታል። አልፎ አልፎ ደግሞ የጦር መሳሪያዎች ግዢና ሽያጭም ይፈጸምባቸዋል። ምን ያህል ስለመሆናቸው ዱካቸውን ለመከተል እጅግ ያዳግታል። በመደበኛው የኢንተርኔት አሊያም በውኑ ዓለም በቀላሉ የማይገኙ ነገሮችን ለመግዛት ሰዎች ቢትኮይን የተሰኘውን ድብቅ የሂሳብ መክፊያ በመጠቀም ወደ እነዚህ ድብቅ የግብይት መድረኮች ብቅ ይላሉ። እናም ግዥና ሽያጮቹ የሚከወኑት ልክ እንደ አማዞንና ኢቤይ ነው። ልዩነቱ በድብቅ የኢንተርኔት ዓለም የገበያተኞች አድራሻና ማንነት የማይታወቅ መሆኑ ነው። በእርግጥ ይላል ብሪታንያዊው ጋዜጠኛ፣ እነዚህ በድብቅ የኢንተርኔት ግንኙነት የሚፈጸምባቸው መድረኮች ቀና የሆነም ነገር አላቸው። ላብነት ያህል በጨቋኝ መንግስታት ክትትል የሚደረግባቸው ግለሰቦች አሊያም ሴንሰርሺፕ በሚፈጸምባቸው ሀገራት ሰዎች መልእክታቸውን ያለ ክልካይ ለማስተላለፍ ይጠቀሙበታል። እንዳልካቸው አይለ ሚካኤል አሜሪካን አገር በኦሬገን ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን የሶስተኛ ዓመት ዶክትሬት ተማሪ ነው። ስለ ድብቅ የኢንተርኔት ዓለም ምንነት እንዲያብራራል የኢንተርኔት አገልግሎት በሁለት ሊከፈል ይችላል። የሚታወቅ ቪዝብል የሆነ እና የማይታዩ ድብቁ ኢንተርኔት ልንለው እንችላለን። ዲፕ ዌብ ብዙ አይነት ድብቅ ኢንተርኔቶች አሉ። ከዛ የኢንተርኔት አገልግሎቶች አሉ። ከዛ ውስጥ አንዱ ዳርክ ዌብ ነው። ዳርክ ዌብ ማለት ሰዎች በኢንተርኔት በሚታወቀው ለምሳሌ መፈለጊያ ማሽኖች ወይም ኢንሰርች እንጂኖች ፈልገው ማግኘት የማይችሉት አይነት ግንኙነት የምታደርግበት ኢንተርኔት ግንኙነት ነው። የዳርክ ዌብ ወይም ደግሞ ሂድን ወይም ኢንቪዝብል ድብቅ የሚባለው ኢንተርኔት ማለት ነው። ከዞን ዘጠኝ መስራቾች አንዱ የሆነው እንዳልካቸው ኃይለ ሚካኤል መደበኛው የኢንተርኔት ዓለምን በሰፊ አውራ ጎዳና ብንመስለው ድብቅ የኢንተርኔት ዓለም የማይታወቁ አሊያም የማይታዩ አቋራጭ መንገዶች ተደርገው ሊወሰዱ ይችላሉ ሲልም አክሏል። ወደ ድብቁ የኢንተርኔት ዓለም ሰዎች የሚገቡባቸውን ምክንያቶችም መጥፎም ቀናም እንደሆኑ ያብራራል። ጦር መሳሪያ ጊዜ ሊሆን ይችላል። የአደንዛዥ ዝውውር ማከናወን ሊሆን ይችላል ወይም የፖርኖግራፊ ፒቸሮችን ወይም ደግሞ ስዕሎችን፣ ምስሎችን ለማዘዋወር ሊሆን ይችላል፣ ለመመልከት ሊሆን ይችላል፣ ጋዜጦችን፣ መጽሔቶችን ለማንበብ ሊሆን ይችላል እና ድብቅ በሆነ ህገወጥ በሆነ መንገድ ይደረግበታል። ግን ህገወጥ ብቻ ያልሆኑ ህገወጥ ብቻም ሳይሆን ደግሞ መልካም ነገር የሚካሄድ ሊካሄድበት የሚችል የኢንተርኔት አይነት ነው እንግዲህ በጭቆና ውስጥ ያሉ ሀገራት በብዛት ኢንተርኔቶቻቸውን ስለሚሰልሉ ዜጎች በኢንተርኔት አገልግሎት ለመጠቀም ወይም የኢንተርኔት ወይም ክለላውን ለማለፍ መንግስት የሚያደርግባቸውን ቁጥጥር ወይም ክለላ ለማለፍ ዜጎች በዚህ በድብቅ ኢንተርኔት ሊጠቀሙ ይችላሉ። በብዛት ዜና ላይ የምንሰማው ወንጀለኞች አሊያም ህግን መተላለፍ የሚፈልጉ ሰዎች ሲጠቀሙበት ስለሆነ ነው እንጂ ከወንጀል ነጻ የሆኑ መልካም ነገሮችም በድብቁ የኢንተርኔት ዓለም ይከናወናሉ ብሏል ከወንጀል ነጻ የሆኑ መልካም ነገር ለማድረግ በጭቆና ውስጥ ያሉ ዜጎችም በብዛት የሚጠቀሙበት የኢንተርኔት አይነት ነው። ሰሞኑን እንደውም አንድ ምሳሌ ላንሳ። ኢትዮጵያ ውስጥ የአስራ ሁለተኛ ክፍል ፈተና ምክንያት በማድረግ መንግስት የተለያዩ የሶሻል ሚዲያ ወይም የማህበራዊ ሚዲያ ድረ ገጾች ኢትዮጵያ ውስጥ እንዳይታዩ ከልክሎ ነበር እና ለአንድ ለሶስት ለአራት ቀን ያንን አይነት ክለላ ሲኖር፣ ያንን አይነት እቀባ ሲኖር ዜጎች የማህበራዊ ሚዲያ አውታሮችን ለማግኘት ሊያልፉበት የሚችሉ ለምሳሌ የቶር አገልግሎት አንዱ የዳርክ ዌብ አይነት ነው። እንደ አንድ እንደ ዳርክ ዌብ ወይም እንደ ድብቅ ዌብ ምሳሌ የሚሰጠው ቶር የድረ ገጽ ማሰሻ ሊጠቅም ይችላል ማለት ነው። የግድ ለወንጀል ሳይሆን ለሌላም ነገር ለመሰረታዊ ግንኙነት ለማድረግም የምንጠቀምበት ነው ብዬ ለመናገር ፈልጋለሁ። በድብቅ የኢንተርኔት ዓለም ውስጥ በጣም በብዙ ሺህ የሚቆጠሩ ገጾችና ድረገጽ ማሰሻዎች እንደሚገኙ ይጠቀሳል። ላብነት ያህል ፍሬናይት፣ አይቱፒ፣ ጆንዶ እንዲሁም ቶር ይገኙበታል። ቶር የድረገጽ ማሰሻ ምንድን ነው? ቶር ቅድም እንዳልኩት አንዱ የዳርክ ዌብ መገለጫ እንደምሳሌ የሚሰጥ ነውና ግንኙነትም የኮሚኒኬሽን ግንኙነት የዲጂታል ኮሚኒኬሽንን አኖኒማይዝ ያደርጋል ወይም ደግሞ ይደብቃል፣ ያመሰጠራል። ከሌላው የማሰሻ የሚለየው ሌላ ድረገጽ ማሰሻ ለሞዚላ አለ፣ ፋይርፎክስ አለ፣ ማይክሮሶፍት ድረገጽ ማሰሻ ኢንተርኔት ኤክስፕሎረር የሚባለው አለ። በጣም ኢትዮጵያ ውስጥ ብዙ የሚታወቀው እሱ ስለሆነ ነው እና እነዚህ አይነት ሬጉላር የሆኑ መደበኛ የሆኑ ድረገጽ ማሰሻዎች ማንም ሰው የሚጠቀምባቸው ናቸው። ቶር የሚባለው ወይም ድረገጽ ማሰሻ ግንኙነትን በማመስጠር በመሰወር የኢንተርኔት አገልግሎት የሚሰጠው ድርጅት የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ሊሆን ይችላል፣ ወይም ደግሞ ሌላ የቴሌኮሙኒኬሽን አገልግሎት ኩባንያ ሊሆን ይችላል። የምትገናኘው ግንኙነት እንዳያቅ በማመስጠር አገልግሎት የሚሰጥ የድረገጽ ማሰሻ ነው ቶር ድረገጽ ማሰሻ። በኢንተርኔት ውስጥ ሲታይ በቁመቱ የተገመሰ የሽንኩርት ቅርጽ መልክ ነው ያለው። ይህ ድረገጽ ማሰሻ የኢንተርኔት መጠቀሚያ አድራሻን ይሸሽጋል። የአይፒ አድራሻ በምሳሌ ለማስረዳት አንድ መኖሪያ ቤት ወይም ተቋም ደብዳቤን ለመቀበል የፖስታ አድራሻ እንደሚያስፈልገው ሁሉ ከኢንተርኔት ጋር ግንኙነት ያለው መሳሪያ ስልክ ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ ታብሌት ሊሆን ይችላል፣ ዳታን ለመቀበል ወይም ግንኙነት ለማድረግ የራሱ አድራሻ ያስፈልገዋል። ይህ አድራሻ ነው የአይፒ አድራሻ የሚባለው ወይም ደግሞ በእንግሊዘኛው የኢንተርኔት ፕሮቶኮል ይባላል። ከአንድ ድረገጽ ወይም ከመስመር ላይ ካለ ሰርቨር ወይም የአገልጋይ ኮምፒውተር የራስ ኮምፒውተር ሲገናኝ እያንዳንዱ የራሱ አድራሻ አለው ማለት ነው። ያ ማለት ነው እያንዳንዱ መኖሪያ ቤት ለምሳሌ ፖስታ ለመላክ የግድ አድራሻ እንደማያስፈልገው እያንዳንዱ ኢንተርኔት ላይ ግንኙነት ያለው መሳሪያ የስልክ ሊሆን ይችላል፣ የኮምፒውተር ሊሆን ይችላል፣ ማንኛውም ዲጂታል ዲቫይስ ያ የአይፒ አድራሻ ያስፈልገዋል ማለት ነው እና እንደ ፖስታ ሳጥን ቁጥር በለው እያንዳንዱ ኮምፒውተር ወይም ዲጂታል መሳሪያ ኢንተርኔት ላይ ግንኙነት ሲያደርግ የሚይዘው አድራሻ ማለት ነው። ሆድ ነው። የኢንተርኔት አገልግሎት የሚሰጡ ሰዎች ያንን ነገር ለማግኘት ይቸገራሉ ማለት ነው አይችሉም እና በሁለት ነገር አንደኛው ኢንክሪፕሽን ወይም ደግሞ ስነ መሰውርን ተግባራዊ ስለሚያደርግ እና የመስመር ላይ ግንኙነትህን በማመስጠር የቶር አፕሊኬሽኑ ጀምሮ ያለውን ግንኙነት የማመስጠር ወይም ደግሞ የመደበቅ ቴክኖሎጂ ነው ማለት ነው ቶር ለዛ ነው ስለላ የሚያካሂዱ ሰዎች ዜጎችን ግንኙነታቸውን ምን እንደሆነ ለማወቅ የሚፈልጉ ሰዎች በዚህ በቶር ስትጠቀም ያንን እንዳያውቁ የሚያደርግ ቴክኖሎጂ ነው። አይፒ አድሬስን ይሰውረዋል፣ አድራሻን ይሰውረዋል ማለት ነው። የአንድ ሰው ፖስታ ቢልክ ፖስታው ያለ ተቀባይ አድራሻ ካልጻፈበት ፖስታው ተመላሽ ነው የሚሆነው። ይሄ ማለት ፖስታ ያለ ተቀባይ አድራሻ ተልኮ ሰው ተቀባዩ ለእሱ እንደተላከለት ያውቃል ማለት ነው እና በመሀል ያለ ሰውዬ ይሄ ፖስታ የተላከው ለማን ነው አድራሻ የለም ብሎ ተመላሽ ሳያደርገው ቀጥታ ያደርስልሃል። ይሰውርበታል ማለት ነው እና መላኩንም ሳያቅ ማለት ነው እና ያ ማለት ነው ቶር ይህንን አይነት ፕሮቴክሽን ይህንን አይነት ጥበቃ ያደርግልሃል ማለት ነው። በድብቅ የኢንተርኔት ዓለም የሚፈጸሙ ሕገወጥና መልካም ነገሮች መኖራቸውን ያስቃኝን የሳይንስና ሕብረተሰብ ጥንቅር በዙ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።